የሕዝብ ተወካዮች ምክር ቤት አባላት የመንግስት ትዕግስት ዋጋ አስከፍሏል። ኦነግን ጨምሮ ህወሓት በሽብርተኝነት ለምን አይፈረጅም የሚሉትን የተደጋገሙ ጥያቄዎችን አንስተዋል። የሕዝብ ተወካዮቹ ይህንን ዘመቻ በማሳካት ረገድ ጠቅላይ ሚኒስትሩን መከላከያ ሰራዊትንና የአማራ ክልል ልዩ ኃይልና ሚሊሻንም አመስግነዋል። ሰፊ ማብራሪያ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ፈተናው ሁለት ዓመት መዝለቁን በመጥቀስ ስልጣን የተረከቡ ሰሞን ሀገር ቀርቶ ራሳቸውን መከላከል የማይችሉበት ሁኔታ ውስጥ እንደነበሩና ራሳቸውን ዘመናዊ እስር ቤት ያለ ጠቅላይ ሚኒስትር ነበር ብለውታል። የመከላከያ ሰራዊቱ በአብዛኛው ኢትዮጵያን ትግራይንም በማይጠቅም ሁኔታ በትግራይ ተወላጆች ተይዞ ነበር ያሉት ጠቅላይ ሚኒስትሩ የደህንነት መስሪያ ቤቱ አላላውስ ብሏቸው እንደነበርም ዘርዝረዋል። ባለፉት ሁለት ዓመታት ከትግራይ ክልል በስተቀር አዲስ አበባን ጨምሮ 113 ግጭቶች ተፈጥረው እንደነበርና ይህም በህወሓት የተመራ እንደነበርም ገልጸዋል። ይህ ሁሉ ችግር ሄዶ ሄዶ ብልጽግና ፓርቲ ውስጥ ገብቶ ተስፋ የቆረጡትን አብዝቶ እንደነበርም አልሸሸጉም። ከቀረቡላቸው ጥያቄዎች መካከል ዋናዎቹ የጁንታው አባላት ከተደበቁበት ምሽግ አውጥቶ እግፊት የማቅረቡ ተስፋ ምን ይመስላል? ጠቅላይ ሚኒስትሩ ሲመልሱ ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበን ያለ ትናንትና ማታ ከምሽቱ አራት ሰዓት አምስት ሰዓት ስድስት ሰዓት ከሲቹኤሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረው መተረማመስ ስናይን ያደር ነው። ማታ አላጠቃናቸውም፣ ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የኛንም የያዝ ያፈናቸውን ወታደሮች ይዘው ሄደዋል። አብይ አዲና ሀገረ ሰላም አካባቢ ሕዝብ ውስጥ በጣም መተረማመስ ነበር። አና ጠቃም ብለን አይተን ነው የተውነው። ትናንትና ግን አይቀጥልም ይሄ ሌላኛው የቀረበላቸው ጥያቄም ይህ ኃይል የመጨረሻ ግባተመሬት እየተቃረበ ሲመጣ መፍትሄው ፖለቲካዊ ስለሆነ በጠረጴዛ ዙሪያ እንወያይ የሚል ሀሳብ የነበረው ቢሆንም ይህ ጊዜ ለማግኘት የሚደረግ ሴራ መሆኑን በመረዳት መንግስት የወሰደው አቋም ተገቢ ነው። ሆኖም ግን አንዳንድ የዓለም አቀፍ ድርጅቶች እና ሀገራት በዚህ ጉዳይ ላይ ብዥታ ስላለባቸው ተጨማሪ ማብራሪያ ቢሰጥበት፣ ጠቅላይ ሚኒስትሩ ሲመልሱ፣ ወዳጅ መሆን ከፈለጋችሁ ከእኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ደሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆመው ሀገር የነበርን ሀገር ነው። በሳንቲም ማስፈራራት ለኢትዮጵያ ይሰራል። ኢትዮጵያ ጋር ተከባብሮ ውስታ የሚያዋጣው ኢትዮጵያ የውጭ ወራሪ ኃይል ቢገጥማት የሰራዊቱን አቅም በተመለከተም ተጠይቀው ምላሽ ሰጥተዋል። እንደ ሀገርና ህዝብ መለየው የምናክብር በሰልፎች ቅድሚያ የምንሰጥ ውትድርና ለሀገር የሚከፈል ዋጋ መሆኑን የምናምን ዜጎችና የምናደርግ መሆን አለብን። አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው የሚፈላ ነው። ይህ ሲባል ይሄ ነው። ይህ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል። ይህም በማድረግ ነው በቀጣይ የሚገጥመንን ፈተና የምንወጣው። ጦርነቱን በተመለከተ ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የሰሜን እዝ አዛዥ በምግብ መበከሉ ሆስፒታል መግባታቸውን ይህንም ተከትሎ በምድርም በሚዲያም በዲፕሎማሲም ተወጋን ብለዋል። ቀጣይ ትግራይ ክልል ላይ የሚከናወነውን በተመለከተ ተጠይቀው ሲመልሱም ጁንታው ጋ ያለው ጉዳይ የሚቀጥለው ኦፕሬሽን ይቀጥላል እንደ መንግስት ሆኖ እንደ ሀገር ሆኖ ያለው ጨዋታ አበቃ እንጂ እንደ ግለሰብ ጥፋተኞች ካሉ ቀጣይ ይሆናል። ግን ለጁንታውም ቢሆን ምክር መስጠት ጥሩ ነው። አንድ ሰውና ሁለት ሰው ወንጀለኛ ላለማስያዝ ተብሎ ይሄ ሁሉ ነገር ተፈጠረ። መጀመሪያ አሁን እኛ ወታደር ሆኖ የከዳንን ወታደር እራሱ ሕግ አለው እሱ ይዳኛል። ፖለቲካ ላይ የምንፈልጋቸው ሰላሳ አርባ ሰው ያመጡ ቁልፎቹ ሰላሳ አርባ ሰዎቹን ላለመስጠት ብሎ ወጣት ማስፈጀት የለበት የወደፊት ስራችን መገንባት ማረጋጋት ሰላምን ማምጣት ከዚህ ውጭስ የሚቀጥለውን ምርጫ ዴሞክራሲያዊ ማድረግ፣ በዚህ ሂደት ያረዳን ጎረቤት ሀገር የለም ያሉት ጠቅላይ ሚኒስትሩ በተለይ ኤርትራ የቁርጥ ቀን ዘመድ መሆኑን አሳይቷል ብለዋል። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ኦፕሬሽን ተካሂዶ በየቦታው ያገኘናቸው፣ እስር ቤት ያገኘናቸው፣ ምናምን ያገኘናቸው ሰዎች እኮ በአስር ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በሁለት ሶስት ቀን ውስጥ በርትተው ተዋግተው አሸንፈዋል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው የኤርትራ ወገን የሚሉት። ህወሐት በሽብርተኝነት ለምን አይፈረጅም ለሚለው የምክር ቤቱ አባላት ተደጋጋሚ ጥያቄ ጠቅላይ ሚኒስትሩ በቀጥታ ምንም የሰጡት ምላሽ የለም። የጦሩን ዘመቻ ያከናወኑት ጀኔራል መኮንኖችንም ትንታግ፣ ነበልባል፣ ነጎድጓድ፣ ግስላ፣ ሳተና እያሉ አሞግሰዋቸዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።